መዝሙር ዘጠና ስምንት ለእግዚአብሔር አዲስ ምስጋናን አመስግኑ፣ እግዚአብሔር ታምራትን አድርጓልና፣ ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብም ፊት ጽድቁን ገለጠ። ለያዕቆብ ምሕረቱን፣ ለእስራኤልም ቤት እውነቱን አሰበ። የምድር ዳርቻዎች ሁሉ የአምላካችንን ማዳን አዩ። ምድር ሁሉ ሆይ፣ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩም ለእግዚአብሔር በመሰንቆ በመሰንቆና በዝማሬ ድምፅ ዘምሩ። በዋሽንትና በመለከት ድምፅ በንጉሥ በእግዚአብሔር ፊት እልል በሉ። ባሕርና ሞላዋ ዓለምም፣ በእርሷም የሚኖሩ ይናወጡ። ወንዞችም በአንድነት በእጅ ያጨብጭቡ፣ ተራሮች ደስ ይበላቸው። በምድር ሊፈርድ ይመጣልና ለዓለምም በጽድቅ ለአሕዛብም በቅንነት ይፈርዳል።